የኤርትራ መንግስት በዘፈቀደ ያሰራቸውን ሁሉ በአፋጣኝ እንዲለቅና ፍትሐዊ ፍርድ የሚያገኝበትን ሁኔታ እንዲያረጋግጥ የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ አሳሰበ። ምክትል ከፍተኛው ኮሚሽነር ኬት ጌልሞር ለሰብአዊ መብቶች ምክር ቤት ዛሬ ሪፖርት ሲያቀርቡ የኤርትራን የመብቶች አያያዝ አስመልክተው በዝርዝር ተናግረዋል። ሊዛሽ ላይን ከጀኔቫ ያጠናቀረችው ዘገባ አለ። ሰለሞን አባተ ያቀርበዋል። ኤርትራ ዛሬ በድፍን ዓለም እጅግ ጨቋኝ ከሚባሉ ሀገሮች አንዷ ሲሉ ሁማን ራይትስ ዋችና አምነስቲ ኢንተርናሽናልን የመሳሰሉ ቡድኖች ለአመታት እየወተወቱ ይገኛሉ። ሀገሪቱ ነጻ ሚዲያ የላትም። የመንግስቱ ተችዎችና ወቃሾች እጣፈንታቸው መታሰር ነው። አብዛኞቹ የሀገሪቱ ወጣቶች ብዙዎች ከባርነት ጋር በሚያመሳስሉት ሁኔታ ለዓመታት በብሔራዊ ወይም ሀገራዊ አገልግሎት እንዲማቀቁ ይገደዳሉ ይላሉ። ቡድኖቹ ለኤርትራ ሕዝብ የሰብአዊ መብቶች ይዞታው አልተሻሻለለትም ሲሉ የተባበሩት መንግስታት የሰብአዊ መብቶች ምክትል ከፍተኛ ኮሚሽነር ኬት ጊልሞር ዛሬ በድርጅቱ የሰብአዊ መብቶች ምክር ቤት ፊት ቀርበው ተናግረዋል። ራሳቸው ያቋቋሙትን የእስልምና ትምህርት ቤት መንግስቱ ስለወረሰባቸው በመቃወማቸው ምክንያት ታስረው በነበሩትና ሰሞኑን ባረፉት የ93 ዓመት አዛውንት አስከሬን ቀብር ስነ ስርዓት ላይ የተገኙ ተይዘው የታሰሩ ሀዘንተኞች መኖራቸው ተነግሮናል። እነሱን ጨምሮ ክስ ሳይመሰረትባቸው ወይም ዳኛ ፊት የመቅረብ እድል ሳያገኙ በሀገሪቱ ወህኒ ቤቶች ውስጥ እየላሸቁ ያሉ በሺዎች የሚቆጠሩ እስረኞችንም እየጎዳ ያለ የዘፈቀደ እስራት የሀገሪቱ የተለመደ ገጽታ ሆኗል። ባለፈው ወር መጨረሻ የሃይማኖት አባቱን አስከሬን ለመሸኘት ሀዘንተኞች በወጡ ጊዜ ተቃውሞ ሲጫር ፖሊስ በሺዎች የሚቆጠሩ ሰዎችን መክበቡ ተዘግቧል። ባለፈው ጥቅምት ወደ ኤርትራ ተልኮ የነበረ አንድ የመንግስታቱ ድርጅት ቡድን ለሀገሪቱ ባለስልጣናት በርካታ የሰብአዊ መብቶች ረገጣ ስጋቶችን አንስቶ እንደነበረ ጊልሞር በዛሬው ሪፖርታቸው ተናግረዋል። and to ensure access to justice. የህግ የበላይነት የሚጠናከርበትንና ሰው የፍትህ አገልግሎት የሚያገኝበትን ሁኔታ አስፈላጊነት ባጽንኦት አንስተናል። እጅግ ለበዛ የሰብአዊ መብቶች ጥሰቶች ስር ወመሰረት የሆነው ገደብ የለሹ ሀገራዊ አገልግሎት እንዲቆም ጠይቀናል። ደብዛቸው እንዲጠፋ የተደረጉ ሰዎች የት እንዳሉ መረጃ በአፋጣኝ እንዲወጣ አሳስበናል። በተመሳሳይ ሁኔታም እስር ላይ የሚገኙ ሰዎችን ቤተሰቦቻቸው እንዲያገኟቸው እንዲደረግም ጠይቀናል። የሰብአዊ መብቶች መከበርን ሙሉ በሙሉ የሚያረጋግጥ ህገ መንግስት ተግባራዊ እንዲያደርግ የኤርትራን መንግስት ማሳሰባቸውንም ጊልሞር አክለው ተናግረዋል። የሰብአዊ መብቶች ምክትል ከፍተኛ ኮሚሽነር ኬት ጊልሞር ስለ ኤርትራ መንግስት ምላሽ ሲናገሩ ህገ መንግስቱ እየተከለሰና እየታየ መሆኑን ባለስልጣናቱ እንደጠቆሟቸው ገልጸዋል። ምንም እንኳ የህገ መንግስታዊ ስርዓት መስፈን ኤርትራ ውስጥ ሊፈጠር የሚችል ሁኔታ እንደሆነ የሀገሪቱ ባለስልጣናት ቢናገሩም ይህ ነው የተባለ የተጨበጠ ውጤት እስከዛሬ አለመታየቱ ተጠቁሟል። ለአስሮች ዓመታት ሰፍኗል ያሉት የሰብአዊ መብቶች ረገጣ ያከትማል በሚል ተስፋ ቢሯቸው ከኤርትራ መንግስት ጋር ለመስራት ያለውን ቁርጠኛነት ጊልሞር ለምክር ቤቱ አረጋግጠዋል።